ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ሊጎብኙ። አንበሳ ግርማይ ድምፃዊ፣ የዘፈን ግጥም ገጣሚና ክራር ተጫዋች ነው። ኑሮው በአገር አውስትራሊያ ሲሆን የህይወት ታሪኩ መነሻ የትውልድ ከተማው ከሆነችው አስመራ ነው ተወለድኩት በሺ ዘጠኝ መቶ ሀምሳ ዘጠኝ አስመራ ከተማ ልዩ ስሙ ዕዳጋ አርቢ የሚባል ከአባቴ ከአቶ ግርማይ ሀዱጉ ገብርሄት ከእናቴ ከወይዘሮ መርከብ ወልደ ኪዳን ነው። አስተዳደጌ አካባቢያችን እንደሚያድገው ህብረተሰብ ወጣቶች ነው ያደኩት። እናቴ ጠላ ነበር የምጠምቀው። አባቴ በግል መስሪያ ቤት ተቀጥሮ ነበር የሚሰራው። ልክ ስድስት አመት ሲሆነኝ መልመጃ ይባላል። ከአንደኛ ክፍል በፊት ሰሜናዊ ትምህርት ቤት የሚባል ሀዝሀዝ የሚገኘው ትምህርት ቤት ተማርኩ። ከዛ ያልኩኝ እስከ ስድስተኛ ከሰሜናዊት ጀግኖች ትምህርት ቤት ከዛም የቀያየርኩኝ ትምህርት መቀያየር ወዳለሁ። ጀግኖች መደበር ትምህርት ቤት፣ ገብርኤል ትምህርት ቤት፣ አርባዕት አስመራ ትምህርት ቤት፣ በነዚህ ዓመቶች የተዘዋወርኩኝ እነዚህ ትምህርት ቤቶችን ተምሬያለሁ። የውልደትና እድገት ውደት ነውና፣ አንበሳ ገና ለጋ ወጣት ሳለ የሙያ ህይወት ጥሪው የሆነው የሙዚቃው ዓለም ነው። ማዕላበር አብዮቱን ነበረ አብዮት ድሜም ትኛ ለ ሲሄድ ቀጥታ የወጣቶች ማህበር መሰረት አስመራ መጀመሪያ የተጀመረው በእኛ አካባቢ ነበር። እዛ ዕዳጋ ዓርቢ የሚባለው ያኔ አይወማ የሚባለው አይወማ ነው። አይወማ ከስልሳ ስድስት የኢትዮጵያ ትንሳኤ ወጣቶች ማህበር የሚባለው ነው። በዕዳጋ ዓርቢ መጀመሪያ የተቋቋሙ። ሌላ ቀበሌ አልተጀመረም። በአንዲት ቀበሌ ነው የተጀመረው። ቀበሌው ከፍተኛ ሰባት ቀበሌ አስራ ሰባት ይባላል። ጥንታዊት ብርሃን ቀበሌ ይባላል። በዕዳጋ ዓርብ ሆነ ማለት ነው። ሙዚቃ ስሰማ ነው ያደግኩት። ቤታችንም ቀላ ቤት ስለሆነ ሁሉ ጊዜ ቴፕ አይጠፋም። ከሌላው ቤቶች ሙዚቃ ከሕፃነት የተሰማ ነው ትን ያደግኩት። ሰፈራችንም ይዘፈናል። ማዘሬም ጥሩ ኮብሮ ተጫዋች ናት። አባቴን ዋሽንትን ይመታ ነበር። እንደገና ደግሞ አካባቢያችንና አካባቢያችን ሰፈራችን ብዙ ሙዚቀኞች ብዙ በተለይ ተለምዶ አዝማሪዎች የሚባሉ ማሲንቆ ተጫዋቾች ነበሩ። ብዙ ከኛ ሰፈር ነው ከሌላ ብዙ እንኳን አላቅም። እንደገና ደግሞ ማርሽ ባንዶች የሆነ በዓል ሲደረግ፣ ማርሽ ባንዶች ይዞራሉ። የሆነ በዓል ሲኖር ሰሜን እዝ ወይም የፖሊስ ወይም የባህር ኃይል ማርሽባንዶች አንዳንድ ጊዜ ይዞራሉ። ሲዞር ግን ሁሉ ጊዜ ቦታ የሚያርፉት እኛ አካባቢ ነው እኛ ሰፈር ነው። በተለይ እኛ ቤት ያለበት ቦታ ይቆማሉ ያርፈው የሆነ ተጫውተው ነው እንደገና ቀጥለው ትንሽ መንገድ ከሄዱ በኋላ ማርች ሊስት ይመጣላቸዋል እና ወይም ደግሞ የሆነ የራሳቸው መኪና ይመጣላቸዋል፣ ተሳፍረው ይሄዳሉ። ሁሉ ጊዜ የሚቆሙበት የሚያርፉበት ግን እኛ ሰፈር ነው። ሰርግ እንኳን ሲኖር የሚደምቀው እኛ ሰፈር ነው። ለምን በብዙ ተጫዋች ነው። ዘፈን ይፈጠራል እዛ ሰፈር ታዋቂ ታዋቂ ያሉት እስካሁን እንትን ብትጠይቅ እዛ ሰፈር ነው። ከዛ ኤሪያን የሚወጡት ሰዎች እና እንደ አጋጣሚም ያ እድል ይሆናል ወደ ሙዚቃ እንድገባም እንድግፋበትም ያደረገኝ ለመጀመሪያ ጊዜ መድረክ ላይ ለመውጣት አጋጣሚውን የፈጠረለት በእናት አገር ጥሪ ድጋፍ ማሰባሰቢያ ዝግጅት ላይ የቀበሌ ኪነት ተሳትፎ ነበር። እኔ መጀመሪያ መድረክ የወጣሁት የእናት ሀገር ጥሪ የሚባል ነበር። በሰባ ነው 69 ትን አመተ ምህረት በደንብ እንትናለው ሞተ ሰባት ቀበሌ ነበር። ሞተ ሰባት የቀበሌ ኪነት አለ፣ የከፍተኛ ኪነትም አለ። አሁን ለምሳሌ ከእኛ ቀበሌ እኛ ወደ ሌላ ቦታ እንሄዳለን፣ መዛ ወደዚህ ይመጣሉ። እየተዘዋወርን እንሰራለን። ለእናት ሀገር ጥሪ የተባለ ማለት ነው። በየድንኳኑ በየእንት ነው እና ምግብ መጠጥ ይሸጣል። ትርፉ ለእናት ሀገር ጥሪ ተብሎ ነው የሚደረገው። በዛን ጊዜ በዛን ጊዜ ቀጥታ ሌላ መድረክ አልነበረም እና ሞራል አገኘው። ሽልማትም ነበር መጀመሪያ የዘፈንኩት አስታውሳለሁ የሌላ ሰው ነው የራሴ ዘፈን ሳይሆን። በዛን ጊዜ ቀድሞውን የተቋቋሙ ነበሩ። የመቀሌ ኪነት ነበር። የመቀሌ ኪነት፣ የማልድህ ኪነት የሚባሉ ነበር። እነ ኪሮስ አለማየሁ፣ ሶፊያ ጽብሃ ያሉበት ነበር። አሁን የነሱ ነው በሬዲዮ የምንሰማው። እኛ ወደ ሬዲዮ ምናን አልገባን። እነሱ ግን አቤታው ዘፈን የሚባሉ ዘፈኖች በአዲስ አበባ ሬዲዮም በአስመራ ሬዲዮም የምናዳምጠው የእነሱ ዘፈን ነው። ወይ የአክሱም ኪነት ወይ የአድዋ ኪነት ወይ የሽረ ኪነት ነው። የኢማሌድ ኪነት ዘፈኖች ነበር። የደከምኩንት ነው የሚለው ከኪሮስ ዘፈኖች፣ ኪሮስ የሚዘፍናቸው ዘፈኖች ነበሩ። እንዘክረው ናይ ቀደም ወለዲ ምናን የሚል ዘፈን ነበር። የድሮ አባቶቻችን ናስታውስ፣ አገርን ጠብቀው ያቆይልን፣ ሀገር በግድን በውድም መጠበቅ አለብን የሚል ዘፈን ነበረ እና እሱን መጀመሪያ ዘፍነዋለሁ። እንደ ኪሮስ ባላመጣው በራሴ እንትን ከሬዲዮ ሰምቶ መዝፈን በዛው ሞራሌም እንትን እያለ መጣ። የአንበሳ የሙዚቃ ጉዞ ጅምር በቀበሌ ያልተወሰነም ወደ ከፍተኛ ከፍ አለ፣ አልፎም ወደ ውትድርና ህይወት አመራ። ይሁንና ውትድርና ውስጥ አልቆየም። ከውትድርና ጠፍቶ መውጣቱም ለእስር ዳርጎታል። ወደ ከፍተኛ ምርጫ ሲደረግ ከቀበሌያችን ተወሰን ሰዎች ሄድን። ወደ ስድስት ነው ሰባት የምንሆን ማለት ነው ሴቶችም ወንዶችም ከፍተኛ እያለን እንዳልኩ ከፍተኛ ሰባት በጣም እንቅስቃሴ ያደርግ ነበር፣ ይዞር ነበር። በጣም ብዙ ቅስቀሳ ያደርግ የነበረው እኛ እንትን ነው እና ከከተማ ውጪ ሁሉም የኤርትራ መሬቶች እስከ ደቡብ ኤርትራ እስከ ትግራይ በሁለቱ በኩል ማለት ነው በበረምድና በመረባርገን እስከ ራማ፣ በዚህም እስከ አዲግራት ካስመራ ሂደን ማለት ነው እናሳይ ነበር። ካስመራ ከከፍተኛ ሰባት በኋላ ምን ይባላል እነዚህ ሙዚቀኞች እንትን ሙዚቃ ጥናት ያጥኑ የሚል ነበር። በአንድ ቀጠና የሚኖሩትን ውድድር ይደረጋል። ከፖሊስ እነ ኢሳቅ ባንጃው፣ ከባህር ኃይል እነ ማስተር ቺፍ ነጋሽ፣ ቺፍ ደግፌ የሚባሉ ነበሩ። ከሰሜን እዝ ነበሩ የሚያሰለጥኑ እና አራት ወር ምናምን የሚሆን ከስለጠኝኩም በኋላ የውትድርና እንትን ይመጣል። ውትድርና መቀጠር ማለት ነው። አሁን እኔ በዛን ጊዜ የሚፈልገው የሚነበርኩን የወታደር ባንድ ለምን በዛን ጊዜ የሰሜን እዝ እንደ ተስፋ ግርማ ምና የሚባሉ ነበሩ። በጣም እንትን መድረክ ሙዚቃቸው ደስ ነርሱሞ መሆን ነበር የምፈልገው ልክ እንደነ ተስፋ ግርማ ሚሊታሪ ባንድ ምና ያን ጊዜ አንደኛ ና ሁለተኛም ስለ የሚሰለጥኑበት ወቅት ነበር። የሰባ አራት ፕሮጀክት ተብሎ ማለት ነው። ተራራ ክፍለተራራ አሁን ሀያ አንደኛ ሲመጣ የግድ ሚሊተር መሆን አለብኝ። ተራራ ሄድኩኝ ማለት ነው። ሲሄድ የፈለግኩትን አላገኘሁም። ሳይ ሌላ ምድብ ነው የተሰጠኝ። በመገናኛ ክፍል መልእክት ክፍል የሚል ነው። የፖስታ ማን ፈልገው አይገናኝ እና ጠበቅኩን። እስከ ስድስት ወር ስልጠናው ምናምን ጨረሱ። እኔ ታጠቅያለሁኝ ከሁርሶ ምልመላው ተጀመረ የሙዚቀኞቹ እና አታክልት ኃይለሚካኤል ማለት ነው፣ ትግርኛ ዘፋኙ ከዛ ነው የተመረጠ። ሃያ አንደኛ ክፍለ ጦር እሱ የአዲግራት ኪነት ነበር። አዲግራት ኪነት እያለ ነው የማውቀው እና ነብሲን ማረው በዛን ጊዜ እነሱን ተመረጡ። እኔ እዛ ሚያያኝ የለም ቀረ ነው ትንሽ ነው። በቃ ተስፋ ቆረጥኩ። በቃ አዲስ አበባ ሄዳለብኝ። ጠፋሁ ከታጠቅ ማለት ነው። በቃ ልንመረቅ ጨርሰናል ሁሉን ነገር። ጠፋሁ ከታጠቅ አዲስ አበባ ወንድሜ የነበረ ላልግ ያገኘሁት ቆሙቁም በቃ ሄዳለሁ። ምድር ጦር ጦሩኝ ላለሁ አንዳንዶቹ አትሆንም ይለኛል ብዙ ነገር እንትን ነበር በኋላ አስመራ ተመለስኩ። አስመራ ስመጣ በዛ በሰባ አራት ሳይጨስ ወደ ክረምት እንደገና ቅጥር ምናምን ነበር ማሟያ ተብሎ አ ነገርኩኝ። ስመዘገብ ራሱ እኔ እንደዚህ ነኝ ሙዚቀኛ መሆን እፈልጋለሁ። ያን ጊዜም ክራሪዥን የሄድኩት እዛ ታጠቅም በኋላ ሁለተኛ ክራሪዥ አጠንጥ የሄድኩኝ ሰለጠንኩኝ ማለት ነው። ሳይ ስልጠና ነው እንጂ ምንም ስለ ባንድ ምናምን የሚባል ነገር የለም። ጠፋው እንደገና ምን ሰማሉ ልምድር ጦር ማርሺ ባንድ አዲስ ሊቀጥር ነው ተባለ። አሁን ማውቃቸው ልጆች ነው ነው የተዋወቅኳቸው። አብረን ሂደን እኔ ቀረው ይዤው የሄድኩት ሰው ሰው አለፈ ማለት ነው። እሱን ና ያሉት። ተስፋ አልቆረጥኩም። አስመራን ሄድኩኝ። አስመራ ያን ጊዜ ከእኔ ጋር የነበሩት እንትን የሰለጡን ጨርሶ አለ ወሬ ጨርሶ ወደ መሳሪያ ተገብተዋል። በባንድም ወደ ሁለት ሶስት ተከፋፈሉ። ግማሹ ወደ የአስመራ መዘጋጃት ማርሽ ባንድ፣ ግማሹ አስመራ ማዕከል ግማሽ አድሊስ ባንድ የሚባል ተከፋፈሉ። እነ ካሳይ በርህ ብዙዎች ነበሩ። ያን ጊዜ የፋብሪካዎች ኪነት ደሞ ነበረ። የሶርታደር ኪነት ደሞ ቋቋም ተባለ። አስመራ ደሞ ያው ብዙ ፋብሪካ ነው ያለው። እያንዳንዱ ከከፍተኛው ሌላ እያንዳንዱ ፋብሪካ ኪነት ነበረው። በኋላ ስንትን ስንል እኔን ጠቆሙኝ ማለት ነው። ገና ከአዲስ አበባ እንደመጣውኝ መሎት ፋብሪካ ጠሩ። መሎት ቢራ ፋብሪካ ማለት ነው። መሎቶ ቢራ ፋብሪካ እነ ሳህለ ብርሃነ ሰለሙን ገብሩ የሚባሉ ሙዚቀኞች ነበሩ፣ ወደ ባይነሳ የሚባል ነበረ እና እነዚ ጠቁመውኝ መሎቶ ፋብሪካ ያለምንም እንትን ገባ ማለት ነው። አንድ አመት ምና እንደ ሰራዊ ማለት ነው። ተጠቁመብኝ ታሰርኩ። ወታደር ነበረ ከወታደር ሁለት ጊዜ ጠፍቷል ምናምን ተብሎ ታሰርኩ። ጦር ፍርድ ቤት ቀረብኩ። ጦር ፍርድ ቤት አምስት አመት አለኝ ሰንበል ትላኩን ማለት ነው። ሰንበል እስር ቤት እዛው ደግሞ በአንድ ነበሩ ድሮ እና አንድ ጊታር ተጫዋች ብቻ ነበር እስረኛ ሰንበል። እኔ ብቻ ዝም ጊታር ዘፍናለው። እስረኞቹ ደግሞ ስለቻቸው እኔ ብቻ ሁልጊዜ ትስልና ጥሩ ነው አንተ መምጣት ምና ምናለን። እኔም ውጭ የመውጣት እድል አገኘው። አጋጣሚ ዛ እስር ቤት ክፍት የስራ ቦታ ነበረ፣ የክሊኒክ መስራት ሰንበል እንደመጣው ወደዛ ነው የገባሁት። እና ውጭ ነው መውለው በብዛት ከስር እንደ ወጣ ያመራው ወደ ቀጠና የኪነት ቡድን ነበር። ብዙም ሳይቆይ ግና የኤርትራ ነጻ አውጪ ግንባር ኤርትራን ተቆጣጠረ። አንበሳም አስመራር ለቆ ትግራይ አዲግራት ገባ። ከእስር ቤት የገባሁት ወደ ቀጠና ነው። ቀጠና ያን ጊዜ አሁን ተዳክመዋል። ኪነቱ እንደ ድሮ አይደለም። ውድድር ነበር ያን ጊዜ ሰማንያ ሶስት ነው የምልህ ያለው የአስመራ አጠቃላይ ህብረት ኪነት አይነት ነገር መስል ተባለ። የተሰጠን አርእስት ነበረ ከፋሽስት ወረራ እስከ ገንጠላ ሴራ የሚል ሰፊ እንትን ነው። እና የሁለት ሰዓት ተኩል እሱ ብቻ እንደገና ደግሞ አንድ ሰዓት መሄዴ የሚል ፕሮግራም እና እሱን ሰራን ማለት ነው። እና ሻዕቢያዎች እስከሚገቡ ሳምንት መስከሚቀራቸውን እኛ እንሰራ ነበር ማለት ነው። ያው አስመራ ሻዕቢያ ገቡ። ሻዕቢያ እንደገቡ እኔ ወደ ሁለት ወር ሶስት ወር ምናምን ቆየው ማለት ነው አስመራ በኋላ እንቅስቃሴውም የለም ስለዚህ ወደ ኢትዮጵያ መሄድ አለብኝ ምናምን ብዬ ኢትዮጵያ ገባ ማለት ነው ከአስመራ ወደ መስከረም አካባቢ ህዝቡም ይሄድ ነበር። በአጠቃላይ ህዝቡ እቃው የሸጠ ኢትዮጵያዊ የሆነ ይጋዝ ስለ ስለነበረ እኔም ያው ከነሱ አንዱ ያው ወደ አዲግራት ገባ። ሌላኛውም የኢትዮጵያ ግዛት በኢህአዴግ ቁጥጥር ስር ሆኖ የሽግግር መንግስቱን ቻርተር ማጽደቅ ቀዳሚ ጉዳይ የነበረበት ወቅት ነው። አንበሳም ስለ ቻርተሩ አዲስ ግጥምና ዜማ ከውዝዋዜ ጋር በማቀናበር ተሳትፎን አሳየ። ከዚያም ወደ አዲስ አበባ ቅንቶ ሙያዊ ህልሙን እውን ለማድረግ ኪነ ጥበባዊ ጉዞውን ጀመረ። በልጅነት እድሜው ያደንቃቸው ከነበሩ አንጋፋ የትግርኛ ሙዚቃ ባለሙያዎች ጎን ተሰልፎ ለመጫወትም በቃ። መጀመር አዲግራቱ እንደገባውን ጥዳ ካምፕ ነበረ የምኖረው። ሁሉም ሰው እዛ፣ ወታደሮቹም ምርኮኞች የነበሩ በጣም ትልቅ መድፈኛ የሚባል ካምፕ አለ አዴግራት እና እዛ ሜዳ ድንኳኖች ተሰርቶ ማአች ህዝብ ህጻናት፣ እናቶች፣ ስማግሌዎች፣ ምናምንትን ያሉበት እዛ ያለን ቤተሰቦች አዲግራት ቤት ይገዛሉ መጥቶ ማለት ነው። ካስመራ ሲገዙ እዛ ያለሁን እዛ ቀበሌ አሁን ቤቱን ጠብቅ ተባልኩኝ። እቃ ከአስመራ እስከሚመጣ ድረስ ቤት ጠብቅ ተብዬ እዛው ከመጠለያ ወጥቼ እዛ እኛ ቤት ጠብቅ ነበር የተገዛው ማለት ነው። ጠብቅ የዛ ቀበሌ ሰዎች እኔ አስመራ ኪነት መኖሪን ያውቃሉ። እና እነሱ ደግሞ ውድድር አላቸው ያን ጊዜ ስምንት ነው ምናምን ቀበሌ ምናምን ነበር አዲግራት። እና እንደዚህ ተሳተፍ እንደዚህ ያለን እኛ ውድድር ስላለን እና ከኪኝነቱ ጋር ማከኛ ተሳተፍ ማለት ነው አልኳቸው። ሳዩ የሚዘፍኑት እኔ የማውቀው ወያኔ ዘፈኖች በሬዲዮ ስሰማቸው የነበሩ ዘፈኖች ነው የሚዘፍኑት። ለምን አዲስ ነገር አልተሰራ? ምን አልኩኝና አዲስ ነገር ከዛ ለየት ያለ ነገር ቻርተር የሚባል ነገር ነበረ። ስለ ቻርተር ቻርተሩ እንድግፋለን ምናምን የሚባል አደጋታ ስለ ቻርተር ለማይዘፈን ምን አልኩኝና ቻርተሩ እንደ መዝሙር አይነት ስለ ቻርተሩ አወጣ አወጣሁን ብዙ ጊዜም ስለ ማውቀው ከኔ ጋር እንትን ስለ ነበረ ከተለያየ ብሄረሰቦች እንትን አድርጌ እሱን እንዲያቆርባሩ የሆነ ተወልሰን ዘፈን ደግሞ ግጥሙ ከዛ ከነበር ሆነ ዜማውን የመቀየር አንድ አይነት እንዳይሆን እና እንድ ለይ ምናምን ብዬ እንትን አረኳቸው። እነሱም አንደኛ ወጡ። እኔ የነበርኳቸው ቀበሌ ማለት ነው ባቆረቡት እንትን ማለት ነው። ከዛ በኋላ ጥሩ እንትን ተሰማኝ። አዲስ አበባም መጥተን ከአስመራ ጋር ከነበር ነው ልጆች ጋር የመገናኘት ዞሮ ዞሮ ከአስመራ የመጣ የትግራይ ሰው የኤርትራ ሰው እዛ ተክለ ሃይማኖት ነው ውርውር የሚለው እና እዛ አካባቢ ታዲያ ለምን እዚህ አንጀምርም? ቲያትረኞቹም አሉ ሙዚቀኞቹም ኢትዮጵያውን የሆኑን ተገናኝተናል። እዛ ራንም አሉ ብዙዎች፣ እና ለምን አንሰራም ብለን ተሰባሰብን። ልምምድ ማድረግ ጀበርን። ታዲያ የምንስጠው በቃ ወልዋሎ እንበለው። ወልዋሎ ለምን ወልዋሎ? ድሮ የሚታወቃል። በኳስም አስመራም ወልዋሎ ሻቤት ወልዋሎ ነ ምናለው ወልዋሎ ብለን ሙዚቃ ሙዚቃና ድራማ ምናምን ብለን ራሳችን ማለት ነው። ታዋቂ ሰዎች አሉ ከአስመራ የመጡና ጸገ ሓድሽ የሚባል አለ አባ ሀይሌ የምትባል ነበረች። አስመራ ሁናም ውዝዋዜም ትሰራለች እንደገና በቲያትርም እኛ ደግሞ በሙዚቃ ታዋቂ የሆኑ ሰዎችን በመጥራት ማለት ነው እነ ብርሃነ ሀይሌ፣ እንታረቅ፣ ተስፋ ህይወት፣ ብኑ ጌታ በየነ፣ እነሱን ጠርተን የከፈልን ገቢ አንዳንድ ጊዜ ቅዳሜ ቅዳሜ የሰራን እዛ ቀበሌ ማለት መቋቋም ጀመር ራሳችን። ከዛ ለምን ናይት ክለብ አንጀምርም ተባለ። መጀመሪያ ኔ ናይት ክለብ ምኒሊክ ሆቴል እዛ አስብ ሆቴል ማለት ነው። ምንሊክ ሆቴል የሚባል ነበር። እዛ በትግርኛ ዘፋኝነት ተቀጠርኩኝ ማለት ነው። ለመጀመሪያ ጊዜ ደሞዝ ሳገኝ ማለት ነው። ምንሊክ ሆቴል ከቀዘቀዘ ሲሄድ ትግርኛ ብቻ ያለበት መኮንን ነጋሽ ጋራዥ ወረድ ብለህ እዛ ተክለ ሃይማኖት ትኩር አንበሳ መሄጃ ያለው እዛ ነጻ ዓለም የሚባል ቡና ቤት ነበር። ነጻ ዓለም ድራፍት ነበራት። ትንሽ ቤት ናት። ድራፍት ቤት በትንሽ አምፕሊፋየር ጀመር ነው ማለት ነው። እኔና የአስመራ ማዕከል ኪቦርድ ተጫዋች ነበር አፈርቁ መዝገበ ይባላል። እኔና እሱ ጀመር ነው ማለት ስናይ ገበያው ሌላ ነው። ሰው ይመጣል፣ ጨፍራል፣ ደንበኛ መያዝ ጀመር። ከዛ ቀጥነ ፊት ለፊት አላባነጋ የሚባል ሆቴል ነበር። እዛም እያን ሁለን ተክላይ ማት ያሉትን ቤቶችን መነካካት ጀመር። ትንሽ ሰፋ ካለች ይጀመርባታል። ሁሉም ጉሬዛ ምናምን ጽግሬዳ ሆቴል የሚባል ማራቶን ሁሉም ተሰርቶበታል። ኢያሱ ሆቴል የሚባል ከዛ በኋላ ተክለ ሀይማኖት ሲቀዘቅዝ ወደ ፒያሳ፣ ከፒያሳ ካዛንችስ፣ ካዛንችስም ወደ ኦሎምፒያ። እንደገና ታዋቂ ሰዎችን የራሳቸውን እንትን ሲከፍቱ እና በዚህ መሃል ያሬድ መቃልሕ ትግራይ የሚል በቀበሌ ሰላሳ ሉ እዛ ተክለ ሀይማኖት ጀምረዋል። ማን አለ በዚህ ኪሮስ አለማዮም፣ ሓጎስ ገብሪ ህይወት፣ ክርስጌር ገብሪ ጻድቅ፣ ገብሪ ሚካኤል፣ ተፈሪ ሚካኤል፣ ተክስተ የሚባሉ ታዋቂ ትግርኛ ዘፋኞች የነበሩበት እና ሴቶቹም ነበሩ፣ እዛው በባህል ጀመር ም ጥሩ የሄድ ነበር። ያው በመሀልም ያው ኪሮስም ሞተ። ከዛ በኋላ ወደ ተለያዩ ባንዶች ከተለያዩ ባንዶች ጋር ከተለያዩ ብዙዎች ናቸው የሰሯቸው ባንዶች፣ በግልም በኋላ ሰርግ መስራትም ከተለያዩ በኢትዮጵያ ከነበሩት ታዋቂ ዘፋኞችም ድሮ ህጻን ሁኜ የሰማቸው የነበሩት ሰዎችም ከእነሱ ጋር አብሬ ሰርቻለሁ ለማለት ነው። አንበሳ ከበርካታ የአማርኛ የትግርኛና ትግረ ታዋቂ ድምፃውያንን በመድረክና የስቱዲዮ ካሴት ቀረጻ አጅቧል። በማጀብ ለብዙ ሙዚቀኞች አጅብ ያለው በመድረክም አሁን ለምሳሌ ከታዋቂዎቹ ባታ ገብር ህይወት ጋ፣ ኪሮስ አለማየው፣ ኢያሱ በርሀ፣ ኑር ጻብርሃ፣ ገብረ ዝጌር፣ ገብረ ጻድቅ፣ ተስፋይ ገብረ ዮሐንስ፣ ዑስማን ዓብደርሒም፣ ሰይድ ዓብደላ፣ ሶፊያ ጽበሃ፣ አጽብሃ ሃይሉ፣ ገብረ ሚካኤል፣ ተፈሪ أدخلت إلى ميكايل أبرام قرمدن إدن قبر سلسلسل مهالة قبر سلسل هيلن ملس أصفا وجبجب سلومون هايلي ملقيتا ودروميت تمسقن زغيه ميزان تصفاي عدم محمود أمير داود إسايا صرفين لتاي مسفن عجب هنسا فسها قبل قبر سلسلسل شميه ترحاس تركه ዳዊት ነጋ ሙሉ ብርሃን ዋሪ አማንኤል የማነ መረሳ ዖባ ኢየሱስ ተሾመ ወልደ ማርያም ኣበበ ኣርኣያ ሽሙንዲ ሲሳይ ሕሸ ደበሳይ ዘገየ በየነ ፍረ በየነ ፍረ። እንግዲ ይሄ ድሮ ንህፃን እያለሁን ከነ በረከት ጋር የነበረ ነው። ከነሱም ትልቅ ነው ግን ኣዲስ ኣበባ እቲ መጨረሻ ካሴቱ እኔ ነበር ያጀጉት። ንግስቲ ሓየሎም ጌታቸው ስሑል ብርሃና ሃይለ መንገሻ ረዳኢ ኣወጣሽ ፍትዊ ኣብረት ዓብዱ ጸጋዝኣብ ገሩ ስላሴ ጽጋቡ ተሻለ ደሳለ ረጠበ ዓዚዝ ሓጐስ ታደሰ ወዲ ኮኸብ ሙሉጌታ በየነ ዳዊት ሽላን ምሩጽ ኣብርሃ ተኽላይ ወዲ ምህረይ ኣሌክስ ካሕሳይ ፍጹም ዘሚካኤል ኣፈወርቂ መዝገቦ ግርማይ ወዲ ራያ እነዚ በትግርኛ ናብ በትግረ ታወቅ ናቸው። ከአማርኛ ደግሞ መሰሉ ፋንታሁን፣ የሽነቤት ዱባለ፣ አሸብር በላይ፣ ፍቅር አዲስ፣ ተፈራ ነጋሽ፣ መጎስ ተካ፣ ሀይሎይስ፣ ግርማ፣ ኮሜዲያን ተስፋ ካሳ በማጀብ ማለት ነው። ኮሜዲያን ተስፋ ካሳ ሰው የሚያውቀው አማርኛ ብቻ ነው የሚያውቀው። ተስፋ ካሳ ሁልጊዜ ተሰማ ተስፋ ካሳ ትንሽ ነገር ነው የሚናገሩለት፣ ግን ልክ እንደ አማርኛ እኩል ትግርኛ መኮመክ ይችላል፣ ትግርኛ መዝፈን ይችላል። ለምሳሌ የፃዊት በራኪ ዘፈን ሴቶቹን ማይችሉት ተስፋ ካሳ ቁጭ ነው የሚያደርገው። ከነ ሀብቴ፣ ሙትኩና ደረጃ ሀይልም በአንድ መድረክ በተለያዩ ቦታዎች ሰርቻለሁ። ብጻት ስዩም፣ ማዲንጎ አፈወርቅ፣ ጌታቸው ጋዲሳ፣ ምናሉ ሽረታ፣ ብዛዩ ደምሴ፣ ጋሻው አዳል፣ ጌታቸው ሀይለ ማርያም፣ ተስፋዬ ታዬ፣ ማርሸት፣ ናቲ ታምረኛው፣ ናቲ ታምረኛው። በነገራችን ላይ ለየአብርሃምን ሲዲ የቀረጸው እሱ ነው። አንዳንድ በመሀል ፒያኖ ምናምን ገብተዋል። ተሸመ ወልዴ፣ መሐሙድ አሕመድ መሐሙድ አሕመድ በሰርግን በኪቦርድ ማጅቢዋለሁ። ጥላሁን ገሰሰ አብረን ተጉዘናል ወደ ድሬዳዋ፣ ሐረር። ከሀገር ፍቅር ቲያትር አለማየ ፋንታ አብረን ሰርተናል። ሜጋ ኪነጥበብ መጀመሪያ ሲጀመር፣ ወንድሙ ጅራ አብረን አስመራ ሂደናል። ታደለ ገመቹ፣ አለማየሁ እሸቴ፣ ሀይሌ ታደሰ፣ ማናልበሽ ዲሞ፣ ሞኑ መንግስቴ፣ መሐመድ አወል፣ ኮሻ ሴታ መሸሽ ልዑል ፍስሀዬ ሑሴን መሐመድ ዓሊ ያስታወስኳቸው ናቸው። እነዚህ እኔ መጀመሪያ አዲስ አበባ እንደመጣን ማለት ነው። ያን ጊዜ ምንም ወልዋሎ የሰራን የሆነች ትንሽ ቤት ነበር የተከራየነው፣ እዛ ተክለ ሃይማኖት የሆነች ኩሽና ነገር እና እዛ ሁኜ ነበር ከሾሞ ወልደ ማርያም አስር ዘፈን ማለት ነው አስር ዘፈን ትግርኛም ተንቤንም የትግረሪትም ያለበት ማለት ነው። ሰርቸለት ድንቡል ቃሚል ሙዚቃ የት ነበረ? እዚህ ሀብተር ግሪስ ድል እስቲ ንሞክር ምናምን በሚል ነው። እንደ በነፃ አይነት ነገር ነው ትንያል ነው። እኔና ፍሉት ተጫዋቹ በየነ ሀይል ስላሴ ይባላል እና ክራር ያው በነፃ እስክንታወቅ ከህዝቡ ጋር ሊያስተዋውቀን ይችላል በሚል ሰራን። በጣም የታወቀው በዛን ዘፈን ለምሳሌ ባህት መስከረም ቅዱስ የሀንሴ የሚል ዘፈን ነበር። ስለ ቅዱስ የሀንስ ነው። በዛን ጊዜ ለዓመት በዓል ነበር የወጣው ያ ዘፈን ኢትዮጵያ ቴሌቪዥን ሽፋን አገኙ። ሌላ ዘፈን አልነበራቸውም። እሱን ብዙ አመት ሲሄድ የነበሩ ባህት መስከረም ዘፈን። እንዲያውም ማህሌት ደግሞ አለች አሁን በመጨረሻ እንትኗ የቅዱስ ያንስ የሚለው ዜማው ከዛ ውስጥ ወስዳ፣ የባህል አይደለም፣ የራስ ዘፈን ነው። ባህት መስከረም ቅዱስ ያንስ ደገለ መስቀል ገልገለ መስቀል መፅያ፣ የሰናይ ዘመነይ፣ ባት መስከረም ቅዱስ ያንሰይ፣ ገልገለ መስቀል መፅያ፣ የሰናይ ዘመነይ አይነት ነው። ይሄ ዘፈን ታወቃል። ኢትዮጵያ ቴሌቪዥን ራሱ ለብዙ ጊዜ የነበረው የዓመት በዓል ዘፈን ይሄ ነው። ከዛ በኋላም ሁለተኛ ያወጣሁት የዓመት በዓልም በማይነር እንትን ነበር፣ ለመረሰ የሰጠሁት ነበር ሲንግል እሱ ሆያ كنت سهلتني ادم اغمضه اثار سندم ادم اثار Hoye, hoya, hoye, hoye zembele, kabana efele, hoye zvelna, hamete orelna, Düşe hangisi zeminde yığa, azmıra hizat ve hıfzı miğe, zizera huvaşı uysan yığa, yığa hey, አንድ ሲንግል ደግሞ ለተለያዩ በተለይ በዛ በኢትዮ ኤርትራ የነበረውን ትን የአንዳንዱን ብዙ ዘፈኖችን ለተለያዩ ሙዚቀኞች ሰጥቼ በቴሌቪዥንና በሬዲዮ ተላለፍላቸው ሆነዋል። አንበሳ ከሀገር ቤት ወደ አውስትሬሊያ ምን እግር ጥሎት ሊቀር እንደቻለና ስለ አውስትሬሊያ ሕይወቱ ሲያወጋና ለትግረኛ ሙዚቃ ስላበረከተው አስተዋጽኦም ሲገልጥ እንዲህ ይላል ወደ ኢትዮጵያ ማልመለስበት ምክንያቶች ነበሩ። እነዚሁ አሳይለም ጠይቄ እዚሁ የኖርኩኝ ነው። እንግዲህ ከ ሁለት ሺ ሰባት ጀምሮ አውስትራሊያ ብዙ ኦፖርቹኒቲዎች አሉ። ግን በሙዚቃ ብቻ አይደለም የምታደረው፣ ሌላ ስራም አለኝ። ግን ከሌላ ስራ የማይተናነስ በሙዚቃም ስራ አለሁ። ትላልቅ ፌስቲቫሎች ሜልበርንም፣ ከሜልበርን አልፎ ሌላ ስቴቶች፣ ታዝማኒያ ዳርክ ሞፎ ፌስቲቫል፣ እንደ አደላይድ ዋይን ፌስቲቫሎች፣ እንደ ሜልበርን ሙምባ ሌሎች ሌሎች ትላልቅ ፌስቲቫሎች ሌላም ትናንሽ የሆነ ነገሮች ሲኖሩም ስራ አለው። በኮሚኒቲ ደረጃም በእኛ ኮሚኒቲ ሰርግ ሰራ አለው። ክርስትና። ስለዚህ እዚህም ከብዙዎቹ የምስራት እድላለኝ። ከኤርትራውያኖች የኤርትራ ሰርግ ሲኖር ሰራ አለው። የኢትዮጵያውያን ሰርግ ሲኖር ሰራ አለው። የቤተሰብ ሁኔታ ከባለቤቴና ከሁለት ልጆቼ ነው የምኖረው። አንዷ ልጅ እንኳን ያው የራሷ እንትን አላት ግን አንድ ልጅና ባለቤቴን አብረን እንኖራለን። እኔ በራሴ አሁን ለትግርኛ ትልቅ አስተዋጽኦ አድርጌ ያለው ነው ምለው፣ ለትግርኛ ትልቅ አስተዋጽኦ ነው ምለው፣ ትግርኛ አሁን ላለበት እድገት የኔ እጅ ያለበት ነው ምለው። ስለዚህ በዛ ኮራሉ ካብ ሰማይና ምድሪ ካብ ቃላይና ባሕሪ ካብ ሰማይና ምድሪ ካብ ቃላይና ባሕሪ ንጽዋዕ ይኹን ኣብ ትርስ ምድሪ ኣብ ዘለኽለኺ ብሰላም ንበሪ عبدالله الله انسان باري لالي لالي لالي لالي لالي لا لالي لالي توعاي يقول عبد رس مدري عبد الله القليب سلام لباري عبد الله القليب سلام لباري سلام ده يا زناوي اسكالا ناسكالا، ما ماي بلا ماي بلا، أنا صافي ريا، بلا بلا. ウィーデー。 खुली सनाम भरी अन खुल की सनाम वरी नानी न नान नान ያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ስ ዩ ስ ፖድካስት ን ይትንስ ይት ፕስ አር ፒፕል